የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ እሁድ ህዳር 9 2016 ዓ ም ዝግጅታችን ጀመረ። ግጭቶች በተደጋጋሚ ያፈናቀሏቸውና በእጅጉ የተቸገሩ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ ተገለጸ። መንግስት ብዙ ጊዜ የሚጠቀማቸው የኃይል እርምጃዎች ግጭቶች እንዲባባሱ በውይይት ነገሮች በውይይት እንዳይፈቱ የሚያደርጉ በመሆናቸው ሀገሪቷ ከግጭት መውጣት አልቻለችም። አገሪቷ ከግጭት ካልወጣች እነዚህ ቀውሶች ይቀጥላሉ። ነገን ብዙ በሚሊዮን የሚቆጠሩ ሰዎች ሊፈናቀሉ ይችላሉ ከተለያየ ቦታ ያ ደግሞ የዓለም አቀፍ ማህበረሰቡ ሊረዳውን እርዳታ ሊያቀርብ ከሚችልበትም አቅም በላይ ሁሉ ሊያልፍ ይችላል። ለዜጎች መፈናቀል ምክንያት የሆኑ ግጭቶችን ለመፍታት የሚቻልባቸው ሁኔታዎች እንዲጤኑ ያሳሰቡትን የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያምን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ይሄ በሽታ እድሜያቸው የጋፉ ሴቶች በሽታ ነው ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። አሁን ደግሞ የሰማችኋቸው በቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ የካንሰር ባለሙያ የሆኑትን ወይዘሮ ቤተል ደረጀን ነው። በቀላሉ መከላከልና ታክሞ መዳን በሚችለው የማህፀን ጫፍ ካንሰር ዙሪያም ዘገባ አዘጋጅተናል። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ ህዳር 9 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማኅበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን፣ ዘና የሚያደርጓቸውም ሙዚቃዎችን አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ከ12 በላይ የአፍሪካ ሀገራት መሪዎች በቡድን ሀያ የአፍሪካ ጥምረት ስብሰባ ላይ ለመሳተፍ ወደ ጀርመን አቅንተዋል። ጥምረቱ በማደግ ላይ ያለችው አፍሪካን ከአውሮፓ ጋር በመዋለ ነዋይ ትስስር እንዲኖራት ለማድረግ ያለመ ነው። የቡድን ሀያ ሀገራት የአፍሪካ ጥምረት አባላት ኢትዮጵያን ጨምሮ ሞሮኮ፣ ቱኒዚያ፣ ግብፅ ሴኔጋል፣ ጊኒ፣ አይቨሪ ኮስት፣ ጋና፣ ቶጎ፣ ቤኒን፣ ቡርኪና ፋሶ፣ ሩዋንዳ እና ዴሞክራቲክ ኮንጎ ናቸው። በዚህ ስብሰባ ላይ በአፍሪካ ላይ ያለውን አዲስ የአውሮፓ ፍላጎት ያረጋገጡት የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን፣ የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን እና የኔደርላንዱ ጠቅላይ ሚኒስትር ማርክ ሩት በጀርመኑ መርሃዊ መንግስት ኦላፍ ሹልዝ አስተናጋጅነት በርሊን ላይ ከሚሳተፉ መሪዎች መካከል እንደሚሆኑ የጀርመን ባለስልጣናት አስታውቀዋል። እንደ አውሮፓውያን አቆጣጠር በ2021 ማድረጃ ላይ ስልጣን ከያዙ በኋላ አፍሪካን በተደጋጋሚ የጎበኙት የጀርመኑ መርሃይ መንግስት ሹልስ በነገ ውለት በበርሊን የጀርመንና የአፍሪካ ኢንቨስትመንት ጉባኤ ከማዘጋጀታቸው በፊት ዛሬ እሁድ ከበርካታ የአፍሪካ ሀገራት መሪዎች ጋር የሁለትዮሽ ግንኙነት ያደርጋሉ። አውሮፓና ዩናይትድ ስቴትስ በከፍተኛ የህዝብ ቁጥር ሁለተኛ በሆነችው አህጉር አፍሪካ ላይ ሩሲያና ቻይና በወሳኝ ማዕድናት በምጣኔ ሀብት እድሎችና በጂኦ ፖለቲካዊ ተጽዕኖ ዙሪያ እየፈጠሩ ያሉትን ጫና ለመገዳደር በመጣር ላይ ይገኛሉ። ጎርሲያን 2017 በጀርመን በቡድን ሀያ ፕሬዚዳንትነት የተመሰረተው የአፍሪካ ትስስር የተሃድሶ አስተሳሰብ ያላቸውን የአፍሪካ ሀገራት፣ ዓለም አቀፍ ድርጅቶችና የሁለትዮሽ አጋሮችን በማሰባሰብ የልማት አጀንዳዎችንና በኢንቨስትመንት እድሎች ላይ ለመወያየት ያለመ ነው። አውሮፓ ስለ ኢንቨስትመንት ስታወራ፣ ቻይና ግን ያለምንም የሞራል ትምህርት ፋይናንስ ትሰጣለች ሲሉ የአፍሪካ ሀገራት ቅሬታ ሲያሰሙ ቆይቷል። በሌላ ዜና ዛሬ እሁድ በመላው ኬንያ ከባድ ዝናብ መጣሉን ተከትሎ በተከሰተ የመሬት መናድና ጎርፍ በአስር ሺዎች የሚሆኑ ሰዎች ላይ ጉዳት የደረሰ ሲሆን በሞምባሳ ወደብ ላይ አገልግሎት እንዲቋረጥ አድርጓል። ባለፉት ሳምንታት በኤልኒኖ የአየር ሁኔታ ክስተት ጋር ተያይዞ በአፍሪካ ቀንድ ድንገተኛና ከፍተኛ ዝናብ የተከሰተ ሲሆን ዝናቡ በኬንያ በትንሹ አርባ ስድስት የሚደርሱ አካባቢዎች ላይ የሰዎችን ሕይወት ቀጥፏል። የኬንያ ምክትል ፕሬዚዳንት ሪጋቲ ጋቻጓ ባወጡት መግለጫ በኬ የኬንያ ቢያንስ 8ሺ የሚደርሱ አባወራዎች ተጎድተዋል፣ በየቀኑም ቁጥሩ እየጨመረ ነው ያሉ ሲሆን አያይዘውም መንግስት ሄሊኮፕተሮችና የድንገተኛ አገልግሎትን በመጠቀም ለተጎዱ ቤተሰቦች ድጋፍ በማድረግና የነፍስ አድን ስራዎችን በመስራት ላይ ይገኛል ብለዋል። በሀገሪቱ በደረሰው የጎርፍና የመሬት መንሸራተት ወደ ሞምባሳ ወደብና ወደ ናይሮቢ በሚወስደው የጭነት ባቡር መስመር ላይ ያልተጠበቀ መዘግየት የተከሰተ ሲሆን ይኸውም የወደብ አገልግሎት እንዲስተጓጎል አድርጓል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ነው። ከጋዛ ሽፋ ሆስፒታል ያለ ጊዜያቸው የተወለዱ ህጻናት ለቀው ወጡ። የዓለም የጤና ድርጅት በትንሹ 31 በጠና የታመሙ ያለ ጊዜው የተወለዱ ህጻናት ከጋዛ ሽፋ ሆስፒታል ወደ ግብጽ መወሰዳቸውን ዛሬ እሁድ አስታውቋል። የእስራኤል ወታደሮች በሐማስ ታጣቂዎች ላይ ባደረጉት ወታደራዊ ዘመቻ ባለፈው ሳምንት ሆስፒታሉ ላይ ድንገተኛ ጥቃት ማድረሳቸው የሚታወስ ሲሆን የዓለም የጤና ድርጅት ልኡክ ትናንት ቅዳሜ ሆስፒታሉን ከጎበኘ በኋላ በአንድ ወቅት በጋዛ ትልቁ እጅግ የላቀና ጥራት ላቸው የሕክምና መሳሪያዎች የነበሩት ሆስፒታል አሁን የሞት ቀጠና ሆኗል ሲል አስታውቋል። የእስራኤል ጦር በሺፋ ሆስፒታል ውስጥ የሐማስ ማዘዣ ማዕከል ነው ብሎ ያመነውን ማዕከል በህንፃው ስር ይገኛል በሚል በሆስፒታሉ ፍለጋ ሲያደርግ የቆየ ቢሆንም ሐማስና የሆስፒታሉ ሰራተኞች ግን ይህ እውነት አይደለም ሲሉ አጣጥለውታል። ይህ በእንዲህ እንዳለ እስራኤል በተቆጣጠረችው ዌስት ባንክ ላይ ባደረሰችው የአየር ጥቃት በአንድ ሌሊት ሁለት ፍልስጤማውያን ሞተዋል። በሌላ በኩል በሰሜን ጋዛ በሚገኘው ጃባሊያ የስደተኞች መጠለያ ካምፕ ውስጥ በሚገኝ ትምህርት ቤት ላይ የተካሄደው የእስራኤል ወታደራዊ እርምጃን ጨምሮ ቅዳሜ ዕለት እስራኤል በፈጸመችው የአየር ጥቃት በደርዘን የሚቆጠሩ ተፈናቃይ ፍልስጤማውያን ሲቪሎች ተገድለዋል እንዲሁም ቆስለዋል ሲል የመንግስታቱ ድርጅት የፍልስጤም ስደተኞች የእርዳታና ስራዎች ኤጀንሲ ዘግቧል። በመጨረሻም የብሪታንያ መከላከያ ሚኒስቴር በሩሲያ የዩክሬን ወረራ ላይ በየቀኑ በሚያወጣው የስለላ መረጃ ሩሲያ የሶቪየት ዘመን ከፍታ ያለው የስለላ አውሮፕላኖችን ወደ አገልግሎት ለማምጣት እያሰበች ነው ሲል አስታውቋል። የዩክሬን ባለስልጣናት ትላንት ቅዳሜ ከባድ የሩሲያ ሰው አልባ አውሮፕላኖችን በመጠቀም የመሰረተ ልማት አውታሮችን መጥተዋል ያሉ ሲሆን በሀገሪቱ ከአራት መቶ የሚበልጡ ከተሞችና መንደሮች ውስጥ የኤሌክትሪክ ኃይል አቅርቦት መቆራረጥ አስከትሏል ሲሉ ተናግረዋል። በሌላ በኩል በዩክሬን አየር መከላከያ ትላንት ማምሻውን ከምሽቱ ሁለት ሰዓት እስከ ንጋት አስር ሰዓት ባለው ጊዜ ከ38ቱ ኢራን ሰራሽ ሻሄድ ሰው አልባ አውሮፕላኖች መካከል 29ን መጥተው ጥሏል። በተያያዘ የዩክሬን የኃይል ሚኒስቴር ሩሲያ ባደረሰችው ጥቃት በደቡባዊ ኦዴሳ ክልል አራት መቶ አስራ ስድስት ሰፈራዎች እና በደቡብ ምስራቅ ዛፖሬዥያ ክልል ውስጥ ኔትወርኮች ከተበላሹ በኋላ ኤሌክትሪክ ተቋርጧል። በተጨማሪም በኦዴሳ ክልል የነዳጅ ማጣሪያ ፋብሪካም ተመቷል ሲል አስታውቋል። የዩክሬን ባለስልጣናት ነዋሪዎችና የንግድ ድርጅቶች በ በክረምቱ መጀመሪያ ላይ ሩሲያ በኃይል አቅርቦት መሰረተ ልማቶች ላይ ልታደርሳል ለምትችላቸው አዳዲስ ጥቃቶች እንዲዘጋጁም አስጠንቅቀዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዶች ጋር ታምሹ ዘንድ ጋብዛለሁ። እደን ገረመው ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 9 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አሁን ከሀማሶች አልፎ የዓለም አቀፍ የሙስሊም ንቅናቄ ቡድን ሊገባበት ይችላል የሚል ስጋት አለኝ። እና እስራኤሎች ይህን ግምት በማስገባት እልቅ ለእርቁ ለሽምግልናው ጊዜ ሊሰጡ ተቀባይነት ሊያገኝ የተሻለ ይሆናል የሚል ግምት ነው ያለኝ። በጋዛ ነዋሪ ፍልስጤማውያን አውደ ህይወት ላይ ጥናቶቹን ያካሄዱትን እና የኢትዮ አረብ የህዝብ ለህዝብ ግንኙነት የጥናት ባለሙያ የሆኑትን ፕሮፌሰር አደም ካሚልን ነው አሁን የሰማችሁ የሚያካሂዱት በሺዎች ለሚቆጠሩ ሰዎች ህልፈት ምክንያት እየሆነ ያለውን የእስራኤልና ሀማስ ጦርነትም በምሽቱ መሰናዷችን እንቃኛለን። ሊሊ እንዴት ከርመሻል? እግዚአብሔር ይመስገን ደሬ፣ አንተ እንዴት ከረምክ? ሁለት ሳምንታችንን ጠብቀን ስንገናኝ እንግዲህ እዚህ አሜሪካን ሀገር አየሩ ሙሉ ለሙሉ ተቀይሮ ቅዝቃዜው ጠንከር ብሎ ነው የጠበቀን። አንቺም አድማጮቻችን ቢያዩሽ ቁምሳጥን ውስጥ ልብስ የቀረሻት መሲ። ብችል እንደውም እንደ ሀገራችን ከሰል ባቀጣጠል ከጎኑ ደግሞ ትኩስ በቆሎ እየበላ ትኩስ ሻይ በጠጣ መመርጥ ነበር። እኔ ብርድ አልወድም ገሬ። ለነገሩ አሜሪካኖች በመጪው ሳምንት የሚያከብሩት ታንክስ ጊቪንግ ወይም የምስጋና ቀን አለ። ከዚያ ደግሞ የገና አዲስ ዓመት በዓላቸው ይመጣል። ለበዓሉ የሚኖረው ግርግር፣ የሚከበርበት ድምቀት ትንሽ ብርዱን ያስረሳናል። ስለዚህ ሞቅ ብሎን ፕሮግራማችንን እንድንጀምር ሞቅ ያለ ዘፈንን ጋብዝ። እንደዛ ካልክ የግዛቸው ተሾመን ገሩ መጀንን ጋብዝና ትንሽ ትከሻችንን ተፈታትሸን እንመለስ። ብርሃን ከስቱዲዮ ታጫውትልናለች

ተቀብቶ ተሾመ ገሩ መጀን እያለ የተጫወተውን ሞቅ ያለ ባህላዊ ሙዚቃ ሰምተን የተመለስ ነው። በዚሁ ወደ መጀመሪያው መሰናዷችን እንላል ይቻላል። የመጀመሪያው ዘገባችን ግጭቶች በተደጋጋሚ ያፈናቀሏቸውና በእጅጉ የተቸገሩ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ መሆኑን ያመለክታል። በኢትዮጵያ በግጭቶች ለተደጋጋሚ መፈናቀል የተዳረጉ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ የገለጹ የመብት ተሟጋቾች መንግስት ፖለቲካዊ አለመግባባቶችን የሚፈታበትን መንገድ እንዲያርም ጠይቀዋል። በተለይም ባለፉት ሶስት አመታት የተፈጠሩ ግጭቶች ዜጎችን ለተደጋጋሚ መፈናቀል እንደዳረጓቸው በዚህ ዙሪያ ያነጋገርናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ወይዘሮ ራኬብ መሰለ አስገንዝበዋል። በትክክል በተመሳሳይ ደግሞ በዚሁ ጉዳይ ላይ ያነጋገርናቸው በኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የሆኑት አቶ ያሬድ ኃይለማርያምም እንዲሁ ችግሩ በዘላቂነት እንዲፈታ መንግስት የፖለቲካ ለመግባባቶችን የሚፈታበትን መንገድ እንዲያጤንና እንዲያስተካክል ጠይቀዋል። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል። ከኦሮሚያ ክልል ምስራቅ ወለጋ ዞን ሊሞ ወረዳ በ2013 ዓ ም አሁን በአማራ ክልል እንደሚገኙ የሚናገሩት አቶ ስሜ የበለጠ እርሳቸውን ጨምሮ አብሯቸው ከአካባቢ የተፈናቀሉት ዜጎች በተባባሰ ችግር እየኖሩ እንዳሉ ይናገራሉ። እኛ የምንኖረው በየቦታው ተለያየተን ተፈነጋጥረ የምንኖረው ቃ መንግስት የሚቀበለን ስላልቻለ በየጥጉ ክራይ ምናምን እያለ ነው። በየዶርሞ በምናምኑ ያለነው ሁነት ሰላም በሁነት ሰላም በደጋዳሞትም በተበቃ ተበታት ነው ያለው ተፈናቃይ የሚቀበለው አካል ሲያጣ ቀደም ስንዴ ምናምን እንደዚህ ተጠንጥረ አሁን ተብሎ ተበታት የምንኖሩ ይህን እንደ ም ሰርቶ የሚያድረው አካል እንደ ኔሪጫ ተቀምጦ የሚለምንም አለ ኦም የሚያድርም አለ ነው ያለ። በተመሳሳይ በትግራይ ክልል ሽሬ እንደ ስላሴ ከተማ እንደሚገኙ የገለጹልን ቄስ ጸጋይ ገብረ ሐዋርያት ከውልቃይት በሶስት አመት ም እንደተፈናቀሉ ያወሳሉ። በአሁኑ ወቅትም ከቤተሰባቸው ጋር ተፈናቅለው በሽሬ የተጠለሉ ዜጎች እርዳታ ባለማግኘታቸው ለከፍተኛ ችግር እንደተዳረጉ ያመለክታሉ። እስከዚህ ያው የሸ ከተማ ተፈናቀለ ሁሉ እየለመንና በዛ በህዝብ እየኖረን ያለ። አንዳንዴ በመንግስት ሰጠው አንዳንድ አንድ ሁለት ጊዜ እናም ሰተናል። አንድ ጊዜ በክልሉ ተብሎ ሰተናል። ሁለተኛው ደግሞ ያው አሁን ባለፈው አንድ ነሐሴ አካባቢ ያው ስሰተናል። እስከዚሁ ግን ያው በልመና ነው የምኖረ። የለም ምድርትን እርዳታ ሚባል የለም። አሁን ራሱ አሁን አሁን ሊመጣ ነው ተብሎ ስንት ምንገ እየተዘራተን ያለን እዚህ ሽሬ ያው በውሀ ና በታች ውሀ በላይ ውሀ እየተሰቃየን ያለው በቤት ትምህርት ራሱ ማለት ነው። በቤት ትምህርት ነው የሚኖረው በኬንዳ ነው የሚኖረው፣ እና ምግብም የለም በልመና ነው የሚኖረው። ያው ብርዱም ዝናቡም እንደ እስካሁን ዝናቡ አላቋረጠም፣ እየዘነበን ያለን ያው ሁሉ ቤት ትምህርት። ይህ ሽሬ ያለ አስራ ስምንት ቤት ትምህርት ይባላለን። ከአስራ ስምንት ቤት ትምህርት ብዙ መርጣን ያለ በረሃብ ና ዜና ውራቱ በጣም የተቸገር ነው። ዓለም አቀፉ የፍልሰተኞች ድርጅት መድረስ የቻለባቸውን የአገሪቱን አካባቢዎች መሰረት አድርጎ በወጣው የቅርብ ጊዜ ሪፖርቱ እነዚህን ተፈናቃዮች ጨምሮ በአሁኑ ወቅት ከ አራት ነጥብ አራት ሚሊዮን በላይ ዜጎች በአገር ውስጥ እንደተፈናቀሉ አስታውቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ና የህግ ባለሙያ አቶ ያሬድ ኃይለማርያም ባለፉት ሶስት ዓመታት በአስደንጋጭ ሁኔታ እንደጨመረ የገለጹት የአገር ውስጥ ተፈናቃዮች ቁጥር ኢትዮጵያን በዓለም ከቀዳሚዎች ተርታ አሰልፏታል ይላሉ። ኢትዮጵያ ውስጥ የሀገር ውስጥ ተፈናቃዮችን ቁጥር ለመጨመር ዋነኛ ምክንያት አንደኛው በእርግጥም ግጭት ነው። በማንነት ላይ ያነጣጠሩ ጥቃቶች በተለያዩ የሀገሪቷ ክልሎች ውስጥ ተፈጽመዋል። በላዩ ላይ ደግሞ ከትግራይ ክልል ከጀት ከተነሳው ጦርነት ሁለት ዓመት ካስቀጠለው ጦርነት አንስቶ የማያቆሙ ግጭቶች አሁንም ድረስ የሚካሄዱ ግጭቶች በአማራ ክልልና በኦሮሚያ በኦሮሚያ ክልልና በሶማሌ ድንበር አካባቢ በሶማሌ ክልል ድንበር አካባቢ እንደዚሁ ተመሳሳይ ግጭቶች አሉ። ደቡቡም ውስጥ አልፎ አልፎ የሚፈጠሩ ግጭቶች አሉ። እነዚን ግጭቶች በመሸሽ ዜጎች ወደ መጠለያ ካምፖች ለመፈናቀል ምክንያት ሆኗቸዋል። ሌላው አብሮ መነሳት ያለበት ጉዳይ ደግሞ በየ ከከተማ ልማት ጋር እየተያያዙ የሚደረጉ የቤት ፈረሳዎችም ለብዙ ሰዎች ለሀገር ውስጥ መፈናቀል ምክንያት ሆነዋል። እንደ ሰብአዊ መብት ድርጅት እንደሚመራ ሰው፣ ሰብአዊ መብትንም እንደሚከታተል ሰው ይሄ የሀገር ውስጥ ተፈናቃዮች ሁኔታ የሀገሪቷን የሰብአዊ መብት አያያዝ እጅግ እጅግ ወደ ከፋ ወደሚባል ደረጃ ላይ መድረሱን ከሚያመላክቱ ነገሮች አንዱ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ወይዘሮ ራኬብ መሰለም ባለፉት ሶስት ዓመታት በተለያዩ አካባቢዎች የተከሰቱ ግጭቶች ዜጎችን ለተደጋጋሚ መፈናቀል እንዲዳረጋቸው ያስገነዝባሉ። በጣም አሳሳቢ የሆነው እና በተለይ ከዘላቂ መፍትሄ ጋር የተያያዘው የጸጥታ እና የደህንነት ሁኔታ ነው ብዙን ጊዜ መጀመሪያ የሚያፈናቀላቸው ግጭት ወይም የጸጥታ ችግር ባለመቀረፉ ወደ አካባቢያቸው መመለስ የሚችሉበት ሁኔታ አይደለም። በዛም ምክንያት ለተራዘመ የመፈናቀል ሁኔታ ውስጥ እንዲኖሩ ይሆናሉ። አንዳንድ ጊዜ እንዲሁም ደፍረው ወደ አካባቢያቸው በሚሄዱበት ጊዜ ንብረታቸው፣ መኖሪያቸው፣ እርሻቸው ጠፍቶ ወድሞ የሚያገኙበት ሁኔታ አለ እና በዛ ሁኔታ ያው እንደገና ሕይወታቸውን ለመቀጠል አመቺ ሁኔታ ስለሌለ ለዳግም መፈናቀል ይዳረጋሉ። ራሳቸውን መቻል ቢችሉበትም ሁኔታ አይኖርም። እስካሁን ባየነውም ንብረታቸው ቢጠፋም ቢወድምም ወይ በሌላ በሶስተኛ ወገን ቢወሰድም በፍርድ ቤት ከሰው የማስመለስ ሁኔታው በጣም የለም ማለት ይቻላል። ስለዚህ እሱም ለተጨማሪ አደጋ፣ ለተራዘመ የመፈናቀል ሁኔታ እየዳረጋቸው ነው። በቅርቡ ለተፈናቃዮች እየተደረገ ያለው የሰብአዊ ድጋፍ አነስተኛ እንደሆነና ይህም ዜጎችን ለከፋ ችግር እየዳረጋቸው እንደሚገኝም ምክትል ዋና ኮሚሽነሯ ይናገራሉ። ብዙ ክልሎች ያሉ ተፈናቃዮች በተለይ ህጻናት ማልኒትሪሽን የምንለው ወይም የምግብ እጥረት ደርሶባቸው የተለያዩ አካላቸው ላይ የሚታይ ቁስልም የተለያዩ ጉዳቶችን እየተመለከትን ነው አሁንም ከባለፈው አመት ባልተለየ ሁኔታ የህግ ማዕቀፍ አልጸደቀም ምንም እንኳን ረቂቁ ቢኖርም ያ የህግ ማዕቀፍ አንድን ተቋም በግልጽ ተፈናቃዮችን በተመለከተ ይሄ ተቋም ነው የሚያደራጀው የሚያስተባብረው፣ በሚል በህግ የተሰየመ ተቋም ባለመኖሩ ብዙ ክፍተቶችን ለመቅረፍ አልተቻለ። ቅድም እንዳልኩት የሰብአዊ ድጋፍ ከፍተኛ ክፍተት አለው። በተለይ ደግሞ የአሜሪካ መንግስት ዩኤስአይዲ የምግብ ድጋፉን ካቆመ በኋላ የተወሰኑ ሌሎች የመንግስትና በጣም ውስን የሆኑ ድርጅቶች ስለሆኑ ድጋፍ እየሰጡ ያሉት ትልቅ ክፍተት ፈጥሯል። ይሄ እንግዲህ እነዚህ ነገሮች እነዚህ ክፍተቶች በሙሉ ደግሞ ህጻናት ላይ፣ ነፍሰ ጡር ላይ፣ አካል ጉዳተኞች፣ አረጋውያን ላይ ደግሞ ችግሩ የባሰና ተደራራቢ ይሆናል ማለት ነው። የአሜሪካ ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤ አይዲ ከአምስት ወራት በፊት ለተረጆች መዳረስ የነበረበት ምግብ በአካባቢ ባለስልጣናት እውቅና ጭምር ለገበያ ያቀርቧል በሚል ያቋረጠው እርዳታ በመጪዎቹ የፈረንጆች ወር እንደሚቀጥል ከሰሞኑ አስታውቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች መካከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ግን ከቀድሞ የእርዳታ ተቋማቱ ተፈጽሟል ያሉት ችግር ከጉዳዩ ጋር ግንኙነት የሌላቸውን ተፈናቃዮች ሰለባ ማድረጉ ትክክል እንዳልነበር የተቻሉ እሱ በራሱ አንድ ለራሱን የቻለ የሰብአዊ መብት ጥሰት ነው። የአስተዳደርን አካሉን በሚጠይቁት መንገድ መጠየቅ አለባቸው። ነገር ግን እየተራቡ ያሉ ዜጎችን መቅጣት፣ ይሄ የዓለም አቀፍ የሰብአዊ መብት ድርጅቶች አንዱ ራሳቸው የጣሱት የሰብአዊ መብት ጥሰት ነው። ሁለተኛ፣ ለእርዳታ የሚመጡ እህሎችን በዚህ ደረጃ በዓለም አቀፍ ማህበረሰብ ዘንድ በሚያስወቅስ መልኩ የተለተራቡ ዜጎች የሚመጡ እርዳታዎችን ገበያ ላይ ማዋል፣ መስረቅ፣ ለሌሎች አላማዎች ማዋል፣ ይሄ ደግሞ በአገሪቷ ውስጥ የታየ በመዋቅር ውስጥ የሚታይ በጣም አስነዋሪም የወንጀል አድራጎትም ነው፣ የሰብአዊ መብት ጥሰትም ነው። በዚህ የዜጎችን መብት ለዜጎች ሕይወት መታደጊያ የሚመጡ ነገሮችን በዚህ መንገድ መጠቀም ሌላው የመብት ጥሰት ነው። በዛ ምክንያት የሚሞቱ የሚታረዙም ሰዎች ካሉ ልክ ቀጥታ እነዛን ሰዎች እንደ ማጥቃት ነው የሚቆጠረው። ለእርዳታ የሚመጣ እህልን ለሌላ ላልተገባ አላማ በመዋል ሰዎችን አደጋ ላይ ይመጣል። በኢትዮጵያ መንግስት በኩል እየተደረገ ያለውን ሰብአዊ ድጋፍ አስመልክቶ የፌዴራል አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር ዶክተር ሽፈራው ተክለማርያምን ጠይቀ ናቸው ለምላሹ ፈቃደኛ እንደሆኑ ቢገልጹልንም መልሰን የደወልንና የጽሑፍ መልእክት ያስቀመጥን ቢሆንም ባለመመለሳቸው ሀሳባቸውን ለማካተት ሳንችል ቀርተናል። ይህ በእንዲህ እንዳለ አሁንም በማያባሩ ግጭቶች ምክንያት ዜጎች ከአካባቢያቸው መፈናቀላቸው እንደቀጠለ ነው። የአሜሪካ ድምፅ ያናገራቸውና ከሰሞኑ ከአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ ተፈናቅለው በኦሮሚያ ክልል እንደተጠለሉ የተናገሩት ስማቸውን ያልጠቀሱ ተፈናቃይ የግጭቱን መቀጠል ያስረዳሉ። ትናንትና አሁን ትናንት በስቲያ ሦስት ሰው ነው ሞቶ የተቀበረው በዚህ

አብዛኛው ደግሞ አልተቀበረም፣ ህዝቡ የሞተም አልተቀበረም። አካል ላይ ነው የቀራ መሬት ላይ ነው የቀራ። የኦሮሚያ ክልልም ሆነ ደግሞ አቤቱታ እናቀርብ ብንል እዛ ነው የምንኖረው። ቅርቡም ዝም ካለን ሩቅ ያለው ደግሞ ኦሮሚያው ደግሞ እንዴት እንትን ይላል። እነሱም ደግሞ ተሸግሮ ነው ያሉ እንግዲህ እንደማለት እናለቅሳለን። እግዚአብሔር ብቻ ደማችንና ላባችን የፈለግ ነው ብንለውለላፍ እንለዋለን። ችግሩ በዘላቂነት እንዲፈታ መንግስት የፖለቲካ አለመግባባቶችን የሚፈታበትን መንገድ ማጤንና ማስተካከል ይኖርበታል ሲሉም የኢትዮጵያ ሰብአዊ መብቶች ተሟጋሾች መካከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ያመለክታሉም። መንግስት ብዙ ጊዜ የሚጠቀማቸው የሀይል እርምጃዎች ግጭቶች እንዲባባሱ የውይይት ነገሮች በውይይት እንዳይፈቱ የሚያደርጉ በመሆናቸው ሀገሪቷ ከግጭት መውጣት አልቻለችም። አገሪቷ ከግጭት ካልወጣች እነዚህ ቀውሶች ይቀጥላሉ። ነገም ብዙ በሚሊዮን የሚቆጠሩ ሰዎች ሊፈናቀሉ ይችላሉ፣ ከተለያየ ቦታ። ያ ደግሞ የአለም አቀፍ ማህበረሰቡ ሊረዳውም እርዳታ ሊያቀርብ ከሚችልበትም አቅም በላይ ሁሉ ሊያልፍ ይችላል። ችግሩን እያባባሰ ያለው በዋነኛነት የፖለቲካ ስርዓቱ ግጭቶችን የሚፈታበት መንገድ ወደ ኃይል ያመዘነ ወደ ግጭት ያመዘነ ጉልበትን የመጠቀም ስለሆነ በእነዚህ የጉልበት አጠቃቀም ግጭቶችን የፖለቲካ ልዩነቶችን በኃይል ለመፍታት በሚደረጉ ግጭቶች ሁሉ ምክንያት ነው። እንግዲህ መንግስት እነዚህን ነገሮች የአገሪቷን የፖለቲካ ሁኔታ ማረጋጋት፣ አሁን ጥሩ ምልክት የታየው ከኦነግ ሸኔ ጋር የተጀመረ ድርድር አለ። ተመሳሳይ እድል በሌሎቹም አካባቢዎች ላሉ በግጭት ውስጥ ከመንግስት ጋር እየተገዳደሩ ላሉ ኃይሎች ሁሉ የሰላም በሮች ተከፍተው ድርድር ተደርጎ ሰላም ካልሰፈነ አሁን አደጋ ላይ ያሉት ተፈናቃዮች ይራባሉ፣ ይታረዛሉ፣ ወደ ሌላ የከፋ ሁኔታ ውስጥ ሊገቡ ይችላሉ። ግን በዛ ብቻ አያቆምም። ሌሎች አዳዲስ ተፈናቃዮችም በየጊዜው ቁጥራቸው ሊጨምር ይችላል እና ወደ ከቁጥጥር ውጪ ሊወጣ የሚችልበት እድል በጣም ሰፊ ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ማብራሪያቸው በአገሪቱ ለዜጎች መፈናቀል ምክንያት የሆኑ ግጭቶች እንዲቆሙ የውይይት ጥሪ አቅርበዋል። የአሜሪካ ድምፅ ያናገራቸው በአገሪቱ የተለያዩ አካባቢዎች የተጠለሉ ተፈናቃዮችም ግጭቶች በአፋጣኝ እንዲቆሙና ቀድሞ ወደ ነበሩበት አካባቢያቸው ተመልሰው ለመቋቋም እንዲችሉ ለመንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪያቸውን አቅርበዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሐሪክ የፌስቡክ ሀሽታግ ቪኦኤ አምሐሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በክትባትና ቅድመ ካንሰር ምርመራ በማድረግ መከላከል እየተቻለ ወይም ደግሞ በጊዜ ከተደረሰበት ከበሽታው መዳን እየተቻለ በኢትዮጵያም ሆነ በአፍሪካ እንዲሁም በመላው ዓለም የብዙ ሰዎችን ሕይወት እየቀጠፈ ያለውን የማህፀን ካንሰር ነው የምንመለከተው። ጋሪ፣ እንግዲህ ቀደም ብዬ እንደጠቀስኩት የማዕፀን ጫፍ ካንሰር በቀላሉ መከላከል የሚቻል እንዲሁም ደግሞ ቀደም ብሎ ከታወቀ ሊድን የሚችል የካንሰር አይነት ቢሆንም በአፍሪካ በየአመቱ ከሰባ ሺ በላይ ሴቶች በዚህ ካንሰር ህይወታቸው ያልፋል። በተመሳሳይ እንዲሁም ኢትዮጵያ ውስጥም በየአመቱ ከሰባት ሺ አራት መቶ አርባ አምስት በላይ ሴቶች በዚህ ካንሰር እንደሚያዙ የኢትዮጵያ ጤና ሚኒስትር መረጃ ያመለክታል። ከነዚህ ውስጥ አምስት ሺ ሶስት መቶ ሰላሳ ስምንት የሚሆኑት ህይወታቸውን እንደሚያጡም ገልጿል። ይህ በጣም በጣም አስደንጋጭ ቁጥር ነው። ግን ስለዚህ ካንሰር ምን ያህል ግንዛቤ ያላቸው ሴቶች የሚያስደነግጠው እሱ ነው። ይህንን ዘገባ ለመስራት ኢትዮጵያ ውስጥ ብቻ ሳይሆን በተለያዩ አፍሪካ ሀገራት ውስጥ የሚገኙ ካነጋገርኳቸው ሴቶች ሙሉ ለሙሉ በሚባል ደረጃ በሽታውን በስም ከማወቅ ውጪ በምን እንደሚመጣ እንዴት መከላከል እንደሚቻል፣ ወይም ደግሞ በጊዜ ከተደረሰበት መዳን እንደሚችል ብዙዎቹ ሴቶች አያውቁም። ከዛ ይልቅ እንደውም የተሳሳቱና የተዛቡ አመለካከቶች ይበዛሉ። በርካቶች ህይወታቸውን እያጡበት ስላለው ስለዚህ ካንሰር ያለው ግንዛቤ በዚህ ልክ አናሳ መሆኑ እውነትም አስደንጋጭ ነው። እንግዲህ የማህጸን ጫፍ ካንሰር በምን ምክንያት የሚመጣ በሽታ ነው፣ በቀላሉ መከላከልና ማዳን ከተቻለስ ለምን ከፍተኛ ቁጥር ያላቸው ሰዎች ለህልፈት ይዳረጋሉ? ለሚሉት ጥያቄዎች ሴቶችና የካንሰር ህክምና ባለሙያዎችን አነጋግረሽ ያዘጋጀሹ መሰናዶ መልስ ስለሚሰጥ ወደዚያው እንለፍ። የአርባ ሰባት ዓመቷ ታሚካ ፌልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የሀያ አምስት ዓመት ወጣት እያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም ዓመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት በህይወቷ ያልጠበቀችው አስደንጋጭ ዜና ነበር። በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየዓመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ሕክምና ደግሞ የመውለድ ችሎታ አጣሁ። ነገር ግን ደግሞ ህይወት ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ስለ ማህፀን ካንሰር እንዲያውቁ፣ እንዴት ራሳቸውን መጠበቅ እንደሚችሉ፣ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማርና መርዳት እፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የመውለድ ጸጋውን ማጣት የለበትም። ታሚካ በዓለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊዮን በላይ ሴቶች መካከል አንዷ ናት። ይህ ካንሰር በዓለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በዓለም ዙሪያ በከፍተኛ ሁኔታ ከተዘራጨባቸው ሀገራት የመጀመሪያ ሃያዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየአመቱ ሰባ ሺህ የአፍሪካ ሴቶች ለልፈት እንደሚዳረጉ የዓለም ጤና ድርጅት መረጃ ያሳያል። የማህፀን ጫፍ ካንሰር ሂዩማን ፓፒሎማ ቫይረስ ወይም ኤችፒቪ በተባለና የሴቶችን መራቢያ አካል ማህፀንን እንዲሁም የማህፀንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጃ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ። አንደኛው በለጋ እድሜ ግንኙነት መጀመር፣ ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል። በተደጋጋሚ የመያዝ እድሉ ይጨምረዋል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያለት ጓደኛዋ ወይ የትዳር አጋሯ ከአንድ በላይ የወሲብ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያለየናቸው ነገሮች ትልቁ አንዱ መንስኤ የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የመቻልም እድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤች አይቪ በሽታዎች የበሽታ የመከላከል አቅም የሚቀልምሱ መድኃኒቶች መውሰድ፣ ሲጋራ ማጨት እና ለተለያዩ ጭሶች መጋለጥ የዚህ ካንሰር የመያዝ እድል የጨምሮ ታጎሉ ታሰባል። በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው። የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየዓመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለሕልፈት ይዳረጋሉ። ለመሆኑ ስለዚህ የብዙ ሺዎችን ሴቶች ሕይወት እየቀጠፈ ስላለው ስለ ማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። መሀሌ ተማረ በሰላሳዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት። እንግዲህ ያው የማህፀን ጫፍ ካንሰር አሁን ላይ አብዛኛውን እህቶቻችንና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁኝ ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከአርባ አመትና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠርባሉ ቼክ መደረግ አለባችሁ እንደሚባል አውቃለሁ። የማህፀን ካንሰር በእድሜ የገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳተ አመለካከት ነው። ሌላዋ ያነጋገርኳት በሃያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸውም ይህንን አስተሳሰብ ትጋራለች። ብዙ ጊዜ ሴቶች ከሜኖፖዝ ከጀመሩ በኋላም ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው ማቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ትብ ቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል። ማህፀኑ የሚባል ነገር ስላለ ማለት ነው እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህፀናቸውን ብዙ ሴቶች ያወጡታል። የማህፀን ካንሰር እንዳይፈጠር ማለት ነው። ማንኛውም የፆታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው ኤች ፒ ቪ ቫይረስ ልትያዝ ትችላለች በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከዳር ደጀኔ ስለ ማህፀን ካንሰር እና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት። የሚመጣው ኤችፒቪ በተባለ ቫይረስ እንደሆነ አውቃለሁ፣ እና ልቅ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ። አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ። በእርግጥ ኤችፒቪ ቫይረስ የሚፈጥረውን ዘጠና በመቶ ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም አስር ከመቶ ግን ከአስር እስከ አስራ አምስት ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨውም ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት እድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ። ይሄ በሽታ እድሜያቸው የገፉ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳቸው የስራ አጋጣሚዎች ያየናቸው ናቸው። የሀያ ሶስት ዓመት የአስራ ስምንት ዓመት ልጆች ይሄ ካንሰር ኖሯቸው ለሕክምና መጥተው አግኝተን እናውቃለን። ስለዚህ ቅድም እንዳልናቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር የመጋለጥ እድሉ እየጨመር ይመጣል። ይሄ ተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ። እራሷን ምሳሌ በማድረግ በየትኛውም ዕድሜ ያለች ሴት ጾታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች። ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዘው ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ ስድስት አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደማይደርስ አድርገው ያስባሉ። ቫይረሱ ይኖሩባቸው እንደሆነ መመርመርም አይፈልጉም። እውነታው ግን ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን። የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓ ምት ጀምሮ አስራ አራት ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን ስድስት ነጥብ አምስት ሚሊዮን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል። በነገራችን ላይ ካሉት ካንሰሮች ውስጥ እየቻለን ብዙ ሰዎች እንዲሞት እድል የፈጠረበት የካንሰር አይነት ቢኖር የማህፀን ጫፍ ካንሰር ሙሉ በሙሉ በሚባል መከላከያ ይቻላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ይሰጠናል፣ ተክሎ ለመደብ ማለት ነው። አብዛኛው ሱ ምርመራ በስነስርዓት ቢያደርግ ካንሰር ከመሆኑ በፊት መደረስ ለሚችል ያንን በማከም ካንሰሩን እንዳይመጣ መከላከል እንችላለን። ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተና በመጀመሪያዎቹ ደረጃ ላይ እያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎች እና የሕክምና አማራጮቹ ምንድን ናቸው? ካንሰሩ ከመጣሙ አራት የሕክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ አንድና ደረጃ ሁለት ይዞ ቦታ ላይ እስከ ደረጃ ሁለት ያሉትን በኦፕሬሽን እና በመድኃኒት ማከም ይቻልባቸው አጋጣሚዎች አሉ። ደረጃ ሁለት ግማሽ በላይ የሆነው እና እስከ ደረጃ አራት ያሉ ካሉ ግን በመድኃኒት እና በጨራሽ ሕክምና ቢታከም ይበጣል ይመከራል። እነዚህ እንግዲህ እንደየደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቅድም እንዳለው መደረግ መቻሉ ይሄን ከመምጣቱ በፊት ማየት ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማኘት መቻል የመዳን እድልን ይቻላል ማለት ነው። የማህፀን ካንሰር ሕክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስ እና ካንሰሩ አስቀድሞ በታወቀበት ጊዜም በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የሕክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳ ነው፣ በእውቀት ማነስም ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው። በጊዜ ከተደረሰበት መዳን እንደሚቻል ያው በወሊድም ጊዜ ስንከታተል ሐኪሞች ይነግሩናል። ቼክ አርጉ፣ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያው ደረጃ የሚባለው ላይ ከሆነ መዳን ይችላሉ የሚል ይነግሩናል። አዌርነሱ አለ። የተለየ ነገር አላረግም ከፍራቸው የዘለለ የተለየ ማድረገው ነገር የለም። ያርሰናል የጓደኛ ና የማህፀካ ሰርታ ብላ ማለት ነው። እንደዛ ቶሎ ተደርሶበታል ና እንኳን ቶሎ መጣሽ፣ እንኳን ቼክ አረግሽው እና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያው ማህፀኑን መዋጣት ይሻላል። ከዛ በኋላ እንዳይፈጠር ማለት ነው ድጋሚ እንዳይመጣ ተብላ እንደዛ የሆነ አውቃለሁ። እንደዛ የሆነ ሰው ማለት ነው። እኔ እንኳን አላውቅም፣ ክትትል አላረግም። እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ ማውቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው፣ ክትትል አላረግም። ስለ ካንሰሩ የተሻለ ግንዛቤ ያላትን እስከ ዳርንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጊያለሽ ወይ ብዬ እጠይቀታለሁ። ምርመራውን አድርጌ አላውቅም። ምክንያቱም የሆነበት ምክንያት አይ ቲንክ አኗኗራችን ይመስለኛል ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ተጠየቅሽኝ ፍርሃትም ይመስለኛል አሁን ሂጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሂጄ መታየት እስካሁን አልታየው። እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሃቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለ በሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል፣ ድጋፍም ይሰጣል። አንድ አፍሪካ ውስጥ ያለ ሰው የኛን የሳይቨር ከንቴራ ለብሶ ሳይ፣ ወይም ደግሞ አውሮፓ ውስጥ ካለ አንድ የማላውቀው ሀገር ሰው ስለ ስራችን መልእክት ሲደርሰኝ ትልቅ ስሜት ይሰማኛል። ምክንያቱም አንዳንዴን እራሴ ገና አሁን እንደ አዲስ የማህፀን ካንሰር እንደተገኘበት ሰው አድርጌ ለማየት ሞክርና ያችን ሴት ማገዝ አለብኝ ይላለሁ። ጎን ለጎን ደግሞ በሽታው ጭራሽ እንዳይከሰትም መርዳት ሻለው። ልክ እንደ ሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን። የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግስታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች። መጀመሪያ ካንሰር እንዳለብኝ ሲነገረኝ ምንድን ነው የሚያወሩት ነበር ያልኩት። አሁን ግን በራሴ ላይ ደርሶ አይችዋለሁ፣ የሚያስከትለውንም ችግር አውቃለሁ። ሩዋንዳ ላይ፣ አውስትሬሊያ፣ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት፣ ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግ እና ሶስተኛ ካንሰር ከዓለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን። የማህፀን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አዳጋጅ ከሚያደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ስርዓት አለመኖር እና በመከላከል ላይ ትኩረት ያደረገ እውቀት የማስጨበጥ ስራ አለመሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው። የመጀመሪያው መከላከል የምንችልበት መንገድ የባህሪ ለውጥ መምጣት ነው። አሁን ልክ አንቺ እንደምትሰራው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት፣ ህብረተሰቡን ማስተማር ይኖርበታል። በጣም ብዙ ልጆች ግንኙነቱ የሚጀምሩበት እድሜ እየቀነሰ መጥቷል። እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባትን በመጠቀም የማህፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዛ ሴት ልጆች የኢንፌክሽኑን የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሰከንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር መመራ ነው ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋ እና መዳን በሚችልበት ደረጃ ማግኘት እድል ይሰጠናል ማለት ነው። መከላከያ መንገዶችም እነዚህ ናቸው። ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት አምስት ዓመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸው ዶክተር ቤተል አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የአሜሪካ ድምፅ ራዲዮ መሰናዶ ነው እየሰማችሁ ያላችሁት። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታ ነን። ተከታዩ ዝግጅታችን ደግሞ የእስራኤልና የሐማስ ጦርነት በተለይ በወጣቶች ስነ ልቦና ላይ እያደረሰ ያለውን ተጽዕኖ በባለሙያዎች አይን ያስቃኘናል። ለብዙ ሺዎች ሞት ምክንያት ሆኖ በቀጠለው የሐማስና የእስራኤል ጦርነት በቶሎ የሚቆምበትና ሰላማዊ መፍትሄ የማይሰጠው ከሆነ በተለይም ከሁለቱም ወገኖች የሞት ብቻ ሳይሆን የጦርነቱ የስነ ልቦና ሰለባ ለሆኑ ወጣቶች እጅግ አደገኛ መሆኑን የአሜሪካ ድምጽ ያነጋገራቸው ነዋሪዎችና ባለሙያዎች ገልጸዋል። በሁለቱም ወገን የሚገኙ አክራሪዎች እስከዛሬ ለነበረው የሰላም ስምምነት ሙከራ እንቅፋት ሆነው መቀጠላቸውና ለአሁኑ ጦርነት መከሰት ጭምር ተጨማሪ ምክንያት መሆናቸውን ባለሙያዎቹ ነግረውናል። ደረጃ እንግዲህ አንተ በዚህ ዙሪያ በጋዛ ድንበር አርባ ኪሎ ሜትር ርቀት ላይ በሚገኘው የእስራኤሉ አሽዶድ ከተማ የሚኖሩትን ወይዘሮ ጸጋ ብሩክ በቴላቪቭ ዩኒቨርሲቲ የሴማዊ ስነ ቋንቋ ከፍተኛ መምህር ዶክተር አንበሴ ተፈራን እንዲሁም በጋዛ ነዋሪዎች ላይ ጥናት ያካሄዱትንና የኢትዮ አረብ የህዝብ ለህዝብ ግንኙነት የጥናት ባለሙያ የሆኑትን ፕሮፌሰር አደም ካሚልን በተጨማሪም በባህርዳር ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን መምህር ዶክተር ጀማል መሐመድ አነጋግረህ ወዳዘጋጀኸው ዘገባ ነው ቀጥሎ የምናልፈው። በእስራኤልና በሀማስ መካከል የተካሄደ ባለው ጦርነት የደረሰው ጉዳት በአሰቃቂ የህይወት ህልፈትና በንብረት ውድመት ብቻ የሚገለጽ አይደለም። በሽሽትም ይሁን በእድል ከጥቃቱ በቁመተ ስጋ በተረፉ ህጻናትም ላይ ትቶት የሚያልፈው ጠባሳ ከፍተኛ እንደሆነ በጋዛ ድንበር አቅራቢያ በአሽዶድ ከተማ የሚኖሩት ወይዘሮ ጸጋ ብሩክ ይገልጻሉ። በዚህ በኦክቶበር ሰባት ላይ የተደረገውን ደግሞ በተለያየ በዚህ በኢንተርኔት በኩል የተጋለጡ ልጆችም አሉ። በዋትሳፕ፣ በቴሌቪዥንም ወደ ስልካቸው ወላጅ የተቆጣጠረው ልጆች ብዙም አልተጋለጡም። ግን አብዛኛዎቹ ለይሄን መጥፎ ጨፍጨፋና መጥፎ ድርግት የሀማስ አሸባሪዎች ያደረጉትን ለዛ የተጋለጡ ልጆች በጣም በጣም የጭንቀት የጭንቀት መንፈስ ወሯቸው ነው ያሉት። የሀማስ ታጣቂዎች እንደ ኤሮፓ አቆጣጠር ኦክቶበር ሰባት ቀን ወደ እስራኤል ከተሞች ዘልቀው በመግባት ባደረሱትና በቀጠሉት የሮኬት ጥቃት የእስራኤል ሕጻናት በከፍተኛ ችግር ውስጥ እንደሚገኙ ወይዘሮዋ ይናገራሉ። በእስራኤል በተለይም በደቡባዊ ክፍል የሚገኙት ትምህርት ቤቶች አሁንም እንደተዘጉ በመሆኑ በቤት ውስጥ ተዘግተው የሚውሉ ልጆች ከፍተኛ ስነ አእምሮና ስነ ልቦናዊ ችግር እንዳጋጠማቸው ወይዘሮ ጸጋ ያስረዳሉ። ትምህርት ቤቶች በዚህ በጋዛ ዙሪያ በሙሉ ተዘግተው ነው ያሉት። ራቅ ያለ ቦታ ወደ ቴል አቪቭ መሀል መሀል ከተማዎች አሁን አሁን አሁን ቀስ በቀስ በሳምንት ሁለት ቀን ተማሪዎችን ወደ ትምህርት ቤት ማምጣት ጀምረዋል ለተወሰኑ ሰዓታት። ለምን ብትል ተማሪዎች እርስ በርስ መገናኘት ካልቻሉ፣ በፍርሃት ቤት ውስጥ በጭንቀት ተከናንበው ነው ያሉት። ስለዚህ ይሄ ይሄ ሳይኮሎጂ እንትን ብዙ እያጋጠማቸው ነው። ለምን ከጓደኞቻቸው ጋር አይገናኙም። በዚህ ላይ በቀን ሶስት አራት ጊዜ ሚሳይል ድምጽ ሲሰሙ ይፈራሉ፣ ያለቅሳሉ፣ ይንቀጠቀጣሉ። በጋዛ ነዋሪ የፍልስጤማውያን አውደ ህይወት ላይ ጥናቶችን ማካሄዳቸውን እና የኢትዮጵያ አረብ ለህዝብ ግንኙነት የጥናት ባለሙያ እንደሆኑ የገለጹልን ፕሮፌሰር አደም ካሚል የጋዛ ወጣቶች ለመኖር ተስፋ የቆረጡና በእስራኤል እጅግ የተቆጡ ናቸው ይላሉ። ማጣ እዛ አካባቢ ያለው በሙሉ ወጣቶች ናቸው። እዚህ ጉዳይ ላይ የተሳተፉት ወይ የሚሳተፉት ለአስራ አምስት አመት ያህል ማዕቀብ ተጥሎበት ነበር። ኤሪያ ያ ክልል ሁለት ነጥብ ሁለት ሚሊየንን ህዝብ የያዘ ሶስት መቶ ስልሳ ኪሎ ሜትር ስፋት ያለው ክልል ሪያ ውስጥ ጨናርቶ የሚኖሩ ነበሩ። ሐማሶች ማለት ወይም ንቅናቄው በስያሜው ሐማስ እንዲባል ግን፣ ከሌሎቹ ክልሎች ለየት የሚለው ምንድን ነው? እዛ አካባቢ የሚወለዱት ትውልድ ራሱ እጅግ አስተሳሰቡ፣ እቅዱ እሞታለሁ የሚል መርህ ይዞ ነው የሚያድገው። ለዚህ ብሎ አካባቢ ላይ የሐማስ አባል ለመሆን የቁርአንን ሰላሳውን ክፍል በሙሉ ሸምድዶ ለመሞት የተዘጋጀ ትውልድ ነው። ስለዚህ እስራኤሎችን በደንብ ያውቋቸዋል። ነገ እስራኤልን የማይፈልግ ወይም እስራኤል ይታገል ትውልድ ይመጣል፣ የሚለው ስጋት ያለ ይመስለኛል። እስራኤል በጋዛ ላይ የምታካሂደው የጅምላ ጥቃት ይህን ግምት ውስጥ ያስገባ ይመስለኛል ሲሉ የሚከራከሩት ፕሮፌሰር አደም ሕጻናትንና ሴቶችን እንደማይለይ የሚተቹት የእስራኤል ጥቃት በትውልድ ውስጥ ያለውን ቁጣ የበለጠ ሊያጋግለው እንደሚችል ያመለክታሉ። እንደ ጥናት ባለሙያ በመላ መረጃ መሰረት እኛ ኖርንም ተከብረ መኖር አለብን እንደ ሰው ከሞትም ደግሞ መሞት አለብን። አስራ አምስት አመት ገደብ ተጥሎባቸው ማዕቀብ ተጥሎባቸው እንኳን ይሄንን አስደናቂ ሚሳኤል መሳሪያ መርታለሁ ብሎ ሊጠበቅ የሚበሉት ምግብም ማዕቀብ ተጥሎበት ገደብ ተጥሎበት ወደቦች በሙሉ በእስራኤል ቁጥጥር ስር ነው ያሉት። ወደዛ የሚገባ አንድም ዶላር ቢሆን ከማን እንደሚመጣ የት እንደሚመጣ እስራኤሎች ነበሩ የሚቆጣጠሩት። ያ ሁሉ ሰብረው አሁን ይህን ሁሉ መሳሪያ አምርተው ለትግል መብቃታቸው ራሱ አስደናቂ ተአምር ነው የተፈጠረው ስለ እነዚህ እስራኤሎችን ከዚህ ቢማሩ የተሻለ ይመስለኛል። ምክንያቱም እነሱ በያዙት ዘመናዊ የአውሮፕላን የማይሸነፍ ቡድን በመሆኑ አንጻር ልክ በሰላማዊ መንገድ እንደው በቴል አቪቭ ዩኒቨርሲቲ የሴማዊ ስነ ቋንቋ ከፍተኛ መምህር ዶክተር አንበሴ ተፈራ ከእስራኤልም ሆነ ከፍልስጤም ወገን ሁኔታዎችን በማክረር የዘለቄታዊ ሰላም መሰናክል የሆኑ ወገኖች እንዳሉ ይናገራሉ። አክራሪዎቹም ሽብርና ሴራን ስለሚመርጡ ይሁነኝ ብለው የተጀመሩ የሰላም ስምምነቶች እንዳይሳኩ ያደርጋሉ የሚል ክስ እንደሚቀርብባቸው ያስረዳሉ። ፍልስጤሞቹም ራሳቸው ቢሆኑ በጣም ሪ የሆኑ አሉ እንደነ ሀማስ አይነቶቹ። እንደ ፒኤሎ ወይም ፋታህ የሚባለው ድሮ ያሲር አራፋት ያቋቋሙት አሁን እዛ ውስጥ ደግሞ ለዘብተኛ ሆኑ አሉ። አሁን ሌሎች ደግሞ እስራኤል ውስጥ ያሉት ደግሞ ይሄ በሰላም ካምፕ ያሉት ወይም መሀከል ላይ ያሉት የሚከሱት ደግሞ አንዱ ክስ ላይ ሚኒስትር የሆኑት ናታና ላይ የሚከሱት ክስ ምንድን ነው? ይሄ ሀማስ ደረጃ ሊደርስ የቻለው አሁን ብለው ያፋታ ወይ የፒኤሎ እውነተኛ ተወካይ የሆነው በመፈለጋቸው ነው። ለምን ለምን ቢባል ደግሞ አይ ይሁና ሁለቱ እንደዚህ ካልተስማሙ እንዴት አድርጌ ነው ሰላሙን የማካሄደው በሚል ከሰላሙ ስምምነት ለመሸሽ የሚያደርጉት ሌላ ነው ይላሉ። በተለይ በዚህ በግራ ክንፍ ያሉት ወይም ሀል ላይ ያሉት ፖለቲከኞች ዛሬ ሁለት ዓመት ሶስት ዓመት ባሎን ላይ ጋዝ ተቀጣጣይ ጋዝ እያደረጉ እስራኤል ሲያቃጥሉ ነበረ። አሁን ብዙዎቹ ለምንድነው እንደዛ የሚያደርጉት? እነዚህ ሰዎች ለምንድነው ዝም የሚባሉት? እርምጃ ለምን አይወሰድም? ዝም ብሎ ችላ ነው የሚለው እና እዛ አሁን ይሄ በጋዛ አካባቢ ያሉት የአሁኖቹ ጋዛን ለቀው የወጡ ሰፋሪዎች እዛ ጠረፍ ላይ ያሉት የተጎዱት አንደኛ በዚህ ምክንያት ነበረ። እና መንግስትን ይከሳሉ እና የልብ ልብ እንዲያገኝ ዝም ብሏል፣ ሀማስን ወዶ ሳይሆን፣ ግን ከሰላም ስምምነት ለመሸሽ በመፈለግ እንደዛ ሆን ብሎ እውነተኛው የፍልስጤም ተወካይ የሆነው መሀመድ አባስ የሚመሩት ታታ እንዲ ተቋጥጦ አደርገዋል በማለት የሚከሱ አሉ። ዶክተር አምበሴ ዩናይትድ ስቴትስ እንዲሁም እስራኤልን የሚረዱ የአውሮፓ ህብረትና ሌሎች አገሮች ባደረጉት ጥረት የእስራኤል ከአንዳንድ የአረብ አገሮች ጋር የፈጠረችው እንደ የአብርሃም ስምምነት ወይም አብርሃምስ አኮርድ የመሳሰሉት የሰላም ስምምነቶችም መልካም እንደነበሩ ይገልጻሉ። እስራኤል ስምምነቱን እንደ ሳውዲ አረቢያ፣ ባህሬን፣ ሞሮኮና የተባበሩት አረብ ኤምሬቶች ከመሳሰሉት የአረብ ሀገራት ጋር የማስፋፋት ፍላጎት እንደነበራት ያስረዳሉ። ሐማስ ጦርነቱን የጀመረው ይህን ስምምነት ስለማይፈልግ ነው እየተባለ የሚነሳውን መከራከሪያም ይጠቅሳሉ። ስምምነቱን ከሌሎች የዓለም አቀፍ ማህበረሰቦች ጋር በመተባበር ተግባራዊ ማድረጉ ለዘለቄታዊ ሰላም መፍትሄ ሊሆን እንደሚችል ያመለክታሉ። ያ እንዳይሳካ በመፈለግ ነው። ለምን ቢባል ደግሞ በተለይ ኢራኖች እስራኤል ወዓረቢያ ሰላም እንዲሆኑ አይፈልጉም። ሁለቱ እንዲቀራረቡ አይፈልጉም። ለሁለቱም ደግሞ ኢራንን እንደ ጋራ ጠላት አድርጎ ነው የሚያዩት። ግን እነዚ አረቦች ቢሆኑና እነዚህ ይሁዲዎችን ቢሆኑ የጋራ ጠላት አላቸው። አጭሩ ግን አሜሪካ አውሮፓን ዩኒየን ከአረብ ሀገሩ ለምሳሌ ግብጽን ግብጽ ጋር የሰላም ስምምነት አለ። እነ ዮርዳኖስ አሉ እና ሌሎቹን ኢንቮልቭ በማድረግ ከታላላቅ ሀገሮች ደግሞ እሽ የሚሉ ከሆን ለምሳሌ እንደ ራሽያ፣ ቻይና የመሳሰሉትን እነሱንም በመጨመር ዋናው ግን ይሁንታ መኖር አለበት ከሁለቱም ወገኖች አክራሪ ያልሆኑ ኃይሎች ሁለቱ እስራኤልም ከፊሊስጤም በኩል አንድ ላይ በመሆን ሌሎች ሀገሮች ተባብረዋል ተባብረው ብዙ ነገር ማድረግ ይቻላል። ለምሳሌ የኢኮኖሚ ኢንሴንቲቭ በመፍጠር ሴሞች ወደ ሀይል ወደ ሽብር ከመሄድ ከእስራኤል ጋር ተባብሮ ቢሰሩ ለምሳሌ በቴክኖሎጂ ሊያድጉ እንደሚችሉ፣ አብሮ አደግ እንደሚችሉ፣ እነሱም እንደዚህ የተሰጣቸው መሬት በሰላም ማልማት እንደሚችሉ እንደዛ መረዳት ይችላል። በዚህ አይነት ሰላም ሊፈጠር ይችላል የሚሉ አሉ። እንደ የተባበሩት መንግስታት ያሉ ዓለም አቀፍ ተቋማትም አጥጋቢ እርምጃ አለመውሰዳቸውን የሚተቹት ፕሮፌሰር አደም ዓለም አቀፉ ማህበረሰብንም ተጠያቂ ያደርጋሉ። ይህም ሆኖ በጦርነት የተሟላ አሸናፊነትም ሆነ ተሸናፊነት ስለማይኖር ሁሉም ወገኖች እንደ ኤሮፓ አቆጣጠር በ1967 የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ተግባራዊ ማድረግ እንደሚሻላቸው ይመክራሉ። የተባበሩት መንግስታት ለነገሩ ሀላፊነቱን ትቶታል ረስቶታል ከሌሎ አለም የሚከሰተውን ሁኔታ ስናይ ሚህል ርብርብን እንደሚያደርጉ እናቃለን በዛ ላይ ግን እስካሁን ድረስ ያደረጉት እርምጃ አጥጋቢ እርምጃ አልወሰዱም እኔ መፍትሄ መስሎ የሚታየኝ ሁሉም የዝርታ ሰባቱን ውል የተባበሩት መንግስታት ያስተላለፈውን ውሳኔ ተግባራዊ ቢያደርጉ እስራኤሎችም በያዙት ሀገራቸውን አድርገው መኖር ይችላሉ ፈለስቲኖችም ያለ ሀገር መኖር አይችሉም ሰደው እስከ መቼ? ስለዚህ ሁለቱም በጋራ በጎረቤት በጉርብትና ተከባብረው የሚኖሩበት ኤሪያ መሆን ነው ያለበት እንጂ በጦርነት በምንም አይነት አሸናፊም ተሸናፊም አይኖርም። እርቂት ያስከትላል። መዘዙ ሰፋ እየሰፋ ይመጣል። እንዲሁም ከዛ አልፎ ወደ ሌሎች ክልሎች ሊረማመድ ስለሚችል ምናልባት ባለም አቀፍ የኢኮኖሚ ቀውስ እያስከተለ ያለውም ቀላል ውጤት አይደለም። በአሁኑ ጊዜ ስለዚህ የሚበጅ ትግል አይደለም። ልቅ ተስፋምቶ በሰላማዊ መንገድ መጨረሱ ይበጃል የሚል አቋም ነው ያለኝ በበኩሌ። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጀማል መሐመድ እስከ ዛሬ የተቋጠሩት የስምምነት ውሎችም ሆኑ የተባበሩት መንግስታት ድርጅት ያስቀመጠው መፍትሄ ግልጽ ቢሆንም በተግባር ውሎ ለውጥ አላመጣም፣ እንዲያውም ችግሩ ተባብሷል ሲሉ ይከራከራሉ። እኮ ግልጽ ነው። ከዚህ በፊት በተደጋጋሚ የተባበሩ መንግስታት ያስቀመጠው መፍትሄ አለ። ወደዛ መምጣት ነው። ግን ወደዛ የሚመጣ አካል የለም። አሁን ሚዲያዎችም ሳያቸው፣ ከኤሽያም በኩል በለው፣ ከአውሮፓም በኩል በለው፣ ከአሜሪካም በኩል ያሉት ሁሉ መፍትሄ ነው እያሉ ያወራሉ። ግን መፍትሄ አልሆነም። ዝም ብሎ እሱ መፍትሄ አልሆነም። ምክንያቱም ሁልጊዜ ሚዲያዎች ዲስከስ የሚያደርጉት በፊት በተቀመጠ ጉዳይ ላይ ነው። ግን እስቲ ሰዎች እያወራን ሁሉ ሰዎች እየሞቱ ያሉ ሰዎች እየተገደሉ ያሉ ቤታቸውን እየለቀቁ ያሉት፣ ቅድም እንደውም አንድ በቢቢሲ ላይ ከአንድ እዛ ካለ አንድ የ ፖቲካ ሰው ኢንተርቪው ላይ እንደሰማሁት ሰዎች ስማቸው ማን እንደሆነ እንዲታወቅ ሰውነታቸው ላይ እየጻፉ ነው የሚሞቱት እያሉ በቃ ምን እንደሚሞቱ እርግጠኞች ናቸው። ፍልስጤኖች በአሁኑ ሰዓት እየጻፉ ነው፣ ልጆቻቸውን አንተ የኔ እያሉ ልጆቻቸውን እየተዋረሱ ነው። ከሞትን የሚ በ ከዚህ የከፋ ነገር በዓለም ላይ ሆኖ አያውቅም። እስራኤል በጋዛ ላይ እየፈጸመች ያለችው ጥቃት በተለይ በፍልስጤማውያን ሕጻናትና ሴቶች ላይ እያደረሰ የሚገኘው እልቂት ከፍተኛ ድንጋጤና ቁጣ እንደፈጠረ ከተለያዩ ወገኖች እየተገለጸ ነው። በሌላ ገጹ ሐማስ በእስራኤል ላይ የሰነዘረው ያልተጠበቀ ጥቃት በእስራኤላውያን ዘንድ ከፍተኛ ድንጋጤ በመፍጠሩ የተነሳ ደግሞ የሰላም ሁኔታውን ለማንሳት ጊዜው አመቺ አይመስልም ይላሉ ዶክተር አንበሴ። እና እኔ እንደሚመስለኝ ትንሽ መጠበቅ ያስፈልጋል። በተለይ አሁን እስራኤል እንደዚህ፣ ይህን ያህል ሰዎች ሞተውባት ወደ ሁለት መቶ አርባ ሰዎች ተጠልፈው ተወስደው፣ ግን በጣም የሞራል ክስረት ደርሶ ነገ አሁን ስለ ሰላም ጭራሽ ያንን ሰዎች መስማትም አይፈልጉም። እንኳን ዘንቦ ብሶ የሚባል ነገር አለ በአማርኛው። ስለዚህ አሁን አዝማሚያው ማለት ሰዎች በደረሰው ሾክ ነገር ይሄ ሰላም እንደዛ የሚባል ነገር መስማት አይፈልጉም። እርግጥ ይሄ የሰላም አቀንቃኝ የሆኑ ወገኖች አሁን ማምጣት ጀምረዋል ይሄን ነገሮች፣ እስከ መቼ ነው የምንዋጋው? እስከ መቼ ነው ይሄ ነገር የሚቀጥለው? ለምንድን ነው አንድ መፍትሄ መጥቶ እንደዚህ ሰላም የማይኖሩ የሚለው አሉ ግን እንዳልኩ የቀኝ ክንፉ በመብዛቱ ምክንያት እነዚህ አይነት ድምፆች ኦልሞስት እስከ መጥፋት ደርሰው ነበር ስታይሎች ይህም ተጻራሪነት ከወዲሁ ካልተገታ በተለይ በዓለም አቀፍ ደረጃ ያሉ የሃይማኖት ንቅናቄ ቡድኖችን ትኩረት እየሳበ ሌላ መልክ ይዞ ሊመጣ እንደሚችል ፕሮፌሰር አደም ካሚል ስጋታቸውን ይገልጻሉ። እስራኤሎች ይህን ግምት በማስገባት እልቅ ለእርቁ፣ ለሽምግልናው ጊዜ ሊሰጡ ተቀባይነት ቢያገኝ የተሻለ ይሆናል የሚል ግምት ነው ያለኝ። አሶሲትድ ፕሬስ በሰሞኑ ዘገባው እንዳመለከተው በጋዛ ሙታኖቻቸውን እየቀበሩ ያሉ ፍልስጤማውያን ቤተሰቦቻቸው ጨርሰው የሚጠፉበት ምክንያት ምን እንደሆነ እየጠየቁ ነው። በርካታ ትውልድ ያላቸው ፍልስጤማውያን ሰሞኑን በእስራኤል በደረሰው የአየር ድብደባ ያለቁበትን እየመረመሩ ነው። እስራኤላውያንም በሐማስ በግፍ ስለተገደሉባቸው ቤተሰቦቻቸው እያዘኑ ሲሆን መንግስታቸው ታግተው እንደተወሰዱ የተገመቱ ከሁለት መቶ በላይ የሚሆኑ ቤተሰቦቻቸውን እንዲያስመልስ እየጎተ የተጎቱ ነው። የአሽዶድ ነዋሪ የሆኑት እነ ወይዘሮ ጸጋ እንደነገሩና ከእስራኤልና ና ኢትዮጵያ ያነጋገር ናቸው። ምሁራን እንደገለጹልን የእስራኤልም ሆነ ፍልስጤማውያን ወጣቶች ለከፍተኛ የስነ ልቦና ችግር እየተጋለጡ ነው። ለአመታት የዘለቀው ግጭቱ ቆሞ ሰላም እንዲሰፍን የሁሉም ሙትወታ በየአቅጣጫው ቀጥሏል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።